የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም የወጡ መረጃዎች አሉ። ከዛ በተጨማሪ ፌደራል ጠቅላይ አቃቢ ህግም እንደዚሁ የወጣው መረጃ ለመቅርቡ የአዲስ አበባ ሴቶችና ህጻናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አርጋው ናቸው። በኮቪድ-19 ምክንያት ሰዎች በቤታቸው ውስጥ እንዲቆዩ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር መጨመሩ ተሰምተዋል። ይህን አስመልክተን ያሰናዳነው ዘገባ በምሽቱ ይደመጣል። ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሆን እናንብብ የሚል ፕሮግራም ነው የጀመርነው። የሰማነው የፀሐይ አሳታሚ ድርጅት ባለቤት የሆነውን ኤልያስ ወንድሙን ነው። እናንብብ እናብብ የተሰኘ የቴሌቪዥንና የራዲዮ ጣቢያዎች እንዲሁም ታዋቂ ሰዎች የተሳተፉበት የንባብ ዘመቻ ከሰሞኑ ተጀምረዋል። ይህም በተመለከተ ያደረግነው ቆይታ በምሽቱ ይደመጣል። ተጨማሪ ትኩስ ርዕሰ ጉዳዮች የሚሰማሉ። አስተናጋጃችሁ ሀብታሙ ስዩም ነኝ። የደንገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች አመሰግናለሁ ሀብታሙ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 3271 የላብራቶሪ ምርመራዎች ውስጥ 14 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ በደማቸው የተገኘባቸው ሰዎች ከ9 ዓመት እስከ 68 ዓመት የእድሜ ክልል ውስጥ የሚገኙ 14 ወንዶችና 3 ሴቶች ናቸው። ይህም ቫይረሱ በምርመራ የተገኘባቸውን ሰዎች ቁጥር 365 አድርሶታል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች ዘጠኙ ከአዲስ አበባ፣ አንድ ሰው ከትግራይ ክልል፣ አንድ ሰው ከኦሮሚያ እንዲሁም ቀሪዎቹ ሶስቱ ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ ናቸው። ከነዚህ ውስጥም ስድስቱ ሰዎች የጉዞ ታሪክ ያላቸው ሲሆኑ ሰባቱ በሽታው በተያያዘ ሰው ጋር ንክኪ የነበራቸው፣ ቀሪው አንድ ግለሰብ ደግሞ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌለው መሆኑን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በሌላ በኩል በትላንትና ዕለት አንድ ሰው ከአማራ ክልል አጣዬ ለይቶ ማቆያ ተብሎ በጤና ሚኒስቴር የተገለጸው በድጋሚ የተቆጠረ መሆኑ ተገልጾ በትላንትናው ዕለት የኮቪድ-19 ቫይረስ የተገኘባቸው ሰዎች ቁጥር 34 ነው በማለት ማስተካከያ እንዲደረግ ሚኒስቴር መስሪያ ቤቱ በፌስቡክ ላይ ጠይቋል። በአጠቃላይ በኢትዮጵያ ምርመራው የተደረገላቸው ሰዎች ቁጥር 62300 የደረሰ ሲሆን በአሁን ሰዓትም 238 ሰዎች በለይቶ ማቆያ ውስጥ ሕክምና እየተከታተሉ እንደሚገኝም ተገልጿል። የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዛሬው ዕለት በሰጡት ጋዜጣዊ መግለ መግለጫ ከባንኮች የሚወጣ ጥሬ ገንዘብን የሚገድብ መመሪያን ይፋ አድርገዋል። መመሪያው የገንዘብ ዝውውርን ወደ ስርዓት በማስገባትና ወንጀልንና የግብር ስወራን ለመከላከል በከፍተኛ ሁኔታ ያግዛል ብለዋል። ዛሬ የሚተገበረው አዲሱ መመሪያ በግለሰብ በቀን እስከ 200 ሺህ ብር፣ በወር ደግሞ እስከ 1 ሚሊዮን ብር በጥሬ ገንዘብ ማውጣት ሲፈቅድ ኩባንያዎች ደግሞ በቀን እስከ 300 ሺህ ብር እና በወር እስከ ሁለት ነጥብ አምስት ሚሊዮን ብር ድረስ በጥሬ ገንዘብ መመሪያው በሁሉም ባንኮችና አነስተኛና ጥቃቅን የፋይናንስ ተቋማት ላይም እንደሚታ ታውቋል ሲል የሀገር ውስጥ የሚዲያ ተቋም የሆነው ፋና ብሮድካስቲንግ ዘግቧል። የዓለም የጤና ድርጅት በቀጣዮቹ ሰላሳ ቀናት የአስተዳደር ማሻሻያ ካላደረገ አሜሪካ በጊዜያዊነት ጥላው የነበረውን የገንዘብ ማዕቀብ ዘላቂ እንደምታደርገው ፕሬዚዳንት ዶናልድ ትራምፕ በደብዳቤ ገለጹ። ለዓለም የጤና ድርጅት ዋና ዳይሬክተር ለዶክተር ቴድሮስ አድሃኖም በተመለከተው በዚህ ደብዳቤ ፕሬዚዳንት ዶናልድ ትራምፕ ያላቸውን ወቀሳ ዘርዝረው ያስቀመጡ ሲሆን ተቋሙ በቻይና ተጽዕኖ ስር መውደቅኑም አክለው ገልጸዋል። የቻይና የውጭ ጉዳይ ቃል አቀባይ ዛሬ ሁለት እንደተናገሩት የፕሬዚዳንቱ ደብዳቤ ስም ለማጥፋት ያለምና የአሜሪካንን ዓለም አቀፍ ግዴታዎችን የሚያኮስስ ነው ሲሉ ገልጸውታል። ዶክተር ቴድሮስ አድሃኖም የአሜሪካንን የገንዘብ ማቋረጥ በተመለከተ ከወር በፊት በአሜሪካ ውሳኔ እንደሚጸጸቱ ገልጸው ነበር። ትናንት ሰኞ ለት የዓለም የጤና ድርጅት አባል ሀገራት ጋር በነበራቸው ስብሰባ ላይም የድርጅታቸው አካሄድ ትክክለኛ እንደነበር አስረግጠው አልፈዋል። አድማቾች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራቸው አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በኮቪድ-19 ምክንያት ሰዎች በቤት ውስጥ እንዲቆዩ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ሕፃናት ቁጥር ጭማሪ እያሳየ መሆኑን የሚያመለክቱ መረጃዎች መገኘታቸውን የአዲስ አበባ ሴቶችና ሕፃናት ቢሮ አስታውቋል። በዚህ ወቅት ጥቃት የደረሰባቸው ሕፃናትም በወረርሽኙ ምክንያት በቀጥታ ወደ መጠለያ ጣቢያዎች መግባት ባለመቻላቸው የለይቶ ማቆያ መጠለያ መዘጋጀቱን ቢሮ አስታውቋል። የአዲስ አበባ ከተማ ፖሊስ ኮሚሽን በበኩሉ በኮሮና ቫይረስ ምክንያት ጥቃት የደረሰባቸውን ሴቶች እንጂ ወንዶችን የሚቀበላቸው መጠለያ ጣቢያ ገና እንዳላገኘ ተናግረዋል። ባልደረባችን ስመኝሽ የቆየ የጥቃቱ ሰለባዎችን ሁኔታ በተከታዩ ዘገባ ታስቃኝናለች። የኮሮና ቫይረስ ወረርሽኝን ለመግታት ሰዎች በቤታቸው እንዲቆዩ ከተደረገ በኋላ የእናት ጡት ወተት በቅጡ ያልጠገቡና ገና ክፉና ደጉን ያለዩ ህፃናትን ጨምሮ እስከ ባለትዳር ሴቶች ድረስ በቤተሰብ አባላቸውና በቅርብ ሰዎቻቸው ጥቃት የሚደርስባቸው ሰዎች ቁጥር በዓለም ዙሪያ እያሻቀበ ነው። በኢትዮጵያም ከኮቪድ-19 በኋላ የተሰራና የቁጥሩን መጨመር የሚያሳይ ጥናት ባይኖርም በቅርብ የቤተሰብ አባላት ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር እየጨመረ መሆኑን የሚያሳዩ መረጃዎች ግን እየታዩ ነው ያሉን የአዲስ አበባ ሴቶችና ህጻናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አራጋው ናቸው። ሀገራችን ላይ ጾታ የጥቃት እንዳጠቀለ ፕሪቫለንት ነው። በጣም በተክ የሚፈጸም ቴሌቪዥን የሚፈጸም ጥቃት ነው። ከቤት ውስጥ ከማን ጋር ተከትሎ ደግሞ የራሱ የሰቤ ጥቃት ሲፈጸምባቸው የነበሩ ቤቶች ውስጥ የሚያጅልበት ሁኔታ ኢንዲኬተሮች አመላካች ነገሮችን አይተናል። በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም ክልሎች ያሉ መረጃዎች አሉ። ከዛ በተጨማሪ ፌደራል ጠቅላይ አቃቢ ህግም እንደዚሁ የወጣው መረጃ አለ። በቅርቡ ኦፊሻሊ ይሄ ከደማብሮ እንግዲህ ለምን ያህል ፐርሰንት ጨመረ የሚለውን መናገር ባያስችለን፣ ነገር ግን ቤት ውስጥ በተቀመጡ ቁጥር ሴቶችና ህጻናት ለጥቃት ይጋለጣሉ። በተመሳሳይ የቤት ውስጥ ጥቃት እየደረሰባቸው ያሉት ሴቶችና ህጻናት ከኮሮና በፊት በመጠለያ ጣቢያዎች ያገኙ የነበረውን ከለላ በወረርሽኙ ምክንያት ማግኘት አልቻሉም። ይህም የሆነው መጠለያ ጣቢያዎች የቫይረሱን ስርጭት በመፍራት አዲስ የጥቃት ሰለባዎችን መቀበል ባለመቻላቸው ነው። ወይዘሮ ሜሮን ከኮቪድ-19 በኋላ በተከፈተ የለይቶ ማቆያ መጠለያ ጣቢያ ውስጥ ከሳምንት በፊት ሁለት ህጻናትን ጨምሮ 27 ሴቶች ጥቃት ደርሶባቸው መግባታቸውን ገልጸው ክስተቱ ለጥቃቱ መጨመር ማሳያ ነው ይላሉ። ከኮርድ በኋላ ደግሞ እነዚህ ነባር መጠለያዎች ላይ አሁን አዲስ ጥቃት የደረሰባቸውን ሴቶች ወደዛ መቀላጠፍ ስለማይቻል ለብቻው አዲስ መጠለያ ተከፍቷል። እዛ መጠለያ ላይ እንግዲህ ኮቪድ አስራ ዘጠኝ ወረርሽኝ በኋላ የተከፈተ መጠለያ ነው። ለይቶ ለብቻ ለማቆየት ሴቶች በአጭር ጊዜ ነው ቁጥሩ እንግዲህ ከሳምንት በፊት ሀያ ሰባት ሴቶች ከዛ መካከል ሁለት ህጻናት ጥቃት ደርሶባቸው ገብተዋልና ከካውንስለሮቹ መረዳት የቻለው በዚህ በለስቶ ሆነ በተለይ በረጃረጅም ሰዓት ሴቶች ህጻናት ቤት ውስጥ የሚቆዩበት ጊዜ በተለይ ጥቃት የሚፈጸሙበት ቤት ከነበረ የጥቃት ሰለባዎች ከጥቃት አድራሾች ጋር ረጅም ሰዓት አብሮ እንዲቆዩ ይሆናል ማለት ነው እና በተለይ ህጻናት ላይ እየተፈጸመው በቅርብ ቤተሰቦቻቸው ባጎት ሁለቱ ደግሞ በአባቶቻቸው አስገድዶ መድፈር ወንጀል ይገኝበታል። የተቀናጀ የቤተሰብ አገልግሎት ከ1993 ዓ ምት ጀምሮ አዲስ አበባ ውስጥ ጾታዊ ጥቃት ለሚፈጸምባቸው ሴቶችና ህጻናት የመጠለያ የህግና የስና ልቦና ድጋፍ የሚሰጥ መንግስታዊ ያልሆነ ድርጅት ነው። በተለይ ጾታዊ ጥቃት ለደረሰባቸው ህጻናት ወንዶች በብቸኝነት ከለላ በመስጠት የሚሰራው መጠለያ ጣቢያ በኮሮና ቫይረስ ምክንያት እንደ ቀድሞው ጥቃት የደረሰባቸውን ህጻናት ተቀብለው ማስጠለል እንዳልቻሉ የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ መቅደስ ዘለለው ገልጸዋል። የሴቶቹን ልጆች አንድ ሸልተር ተቋቁሞ ለዚህ ለኮራንቲን እዛ ውስጥ ልጆች እየገቡ ናቸው። ሴቶች በብዛት እዛ ይገቡና ከዛ ምችን የአስራ አራት ቀን ቆይታ ከቆዩ በኋላ ተመርምረው ወደ የሸልተሮቻችን ወደ ሰባቱ ሸልተሮች ይተላለፋሉ። ሌላው ትልቁ ችግር የወንዶች ልጆች ነው። ወንዶች ልጆች አሁን ከአቢ ብዙ ጨምሯል። ከፖሊስም ልጆች እንዳሉ እየተነገረን ነው ያለው። አሁን የእኛ ችግር ቀጥታ ለመቀበል አልቻልም፣ ምክንያቱም እኛ ጋር ያሉች ልጆች ላይ ሌሎች ልጆች ከገቡ ጥሩ አይሆንም። ስለዚህ የያዝናቸውን ልጆች ይዘን ለኮራንቲን ቦታ እንዲፈለግልን ለፖሊስም፣ ለፍርድ ቤትም ለጠቅላይ ፍርድ ቤትም ሪፖርት አርገናል። በአሁኑ ሰአት ከአምስት አመት እስከ አስራ ሰባት አመት የሚሆኑ አስራ ስምንት ጥቃት የደረሰባቸው ወንዶችና ሴቶች ህጻናትን በመጠለያ ጣቢያቸው እየረዱ እንዳሉ የነገሩን ወይዘሮ መቅደስ፣ ሁሉም ህጻናት ጥቃቱ የደረሰባቸው በቤታቸውና በአካባቢያቸው ባሉ ሰዎች ነው ይላሉ። በቅርብ ቤተሰብ ነው፣ በጎረቤት በቅርብ ቤተሰብ ነው። ቤተሰብ ውስጥም ብዙ የማይነገር ነገር ነገር አሁን በቅርብ ከአባት ጀምሮ በጣም ቅርብ በሆኑ ቤተሰቦች ህጻናት ይደፈራሉ። ሌላው ደግሞ ከገር ከገድር እናስተምራለን ብሎ ልጆች አመጡና እዚህ ካመጡ በኋላ ደግሞ በተለያየ ሰው የሚደፈራሉ እና በቅርብ ሰው ነው በብዛት የሚደፈሩት። በሩቅ አይደለም። ምክንያቱም ህጻናት ብዙም በሩቅ ቦታ ማሄዱ እዛው ያለ ሰው ነው የሚደፍራቸው እና የቤተሰብ አባላትም ይደፍራሉ። እንዲህ እኛ ሪፖርት የሆነውን ነው የምንነግርሽ። ሪፖርት ሳይሆን የሚቀር ሊኖር ይችላል። ተጎጆቹ ሴቶችና ህጻናት ከጥቃቱ በኋላ ማህበረሰቡም የሚያደርስባቸውን ጫና አሸንፈው ፖሊስ ጋር ከደረሱ በኋላ ጉዳያቸው እስኪጠናቀቅ ጥቃቱን ከደረሱባቸው ሰዎች ገለል ብለው መቆየት አለባቸው። የኮሮና ቫይረስ ከገባ በኋላ ግን እነዚህን ተጎጂዎች በተለይ ወንዶቹን ተቀብሎ የሚያቆያቸው ማግኘት አስቸጋሪ መሆኑን በአዲስ አበባ ፖሊስ ኮሚሽን የሴቶችና ህጻናት ምርመራና እንክብካቤ ኃላፊ ኮማንደር አጸደ ወርዶፋ ይናገራሉ። ጥቅላት እንደዚህ ለትልልቅ ሴቶችን ለሚሰጡ አገልግሎት ነበሩ። ቶታሊ ግን አሁን ይሄ ከኮሮና በኋላ የተዘጉበት ሁኔታ ነው ያለው። ለሴቶች ፈጣን በሆነ ሁኔታ መጠላ ቢገኝም ለእነዚህ ለወንድ ህጻናቶች እኒን መጠላ አልተገኝም። ወይዘሮ መቅደስ መጠላ ልዩ የሚያደርገው በተለይ በመቀመጫ ጉዳት የደረሰባቸው ህጻናት ብቸኛ መጠላ ነበር ያን አገልግሎት በመስጠት አሁን ግን ባለመኖሩ ያው የሚመጡ ልጆችን ብኖሩ እንግዲህ ፖሊስ ምንም ማድረግ አይችልም። የወጡትን ልጆች ልጆች ናቸውና ሜዳ ላይ መጣት ስንማ ይቻል አቅም በፈቀደ መጠን ከየትም ከየትም ተብሎ የሚሸኝበትም ደግሞ አሁን አማራጭ ከሌለ ደግሞ እዛ ፖሊስ ጣቢያ አካባቢ የሚቆዩበት ሁኔታ ነው ያለ። ኮሮና እንደገባ በፖሊስ ጣቢያው ውስጥ ወደ አስራ ሁለት የሚጠጉ ህጻናት ነበሩ ያሉን ኮማንደር አጸደ ህጻናቱ ምግብና ማደሪያን የመሳሰሉ መሰረታዊ ነገሮች ስለሚያስፈልጋቸው በተገኘው አጋጣሚ ከሰዎች ጋር እንዲጠጉ ወይም በፖሊስ ጣቢያው አካባቢ እንዲቆዩ ቢደረግም በፖሊስ ስራ ላይ ግን ትልቅ ጫና እየፈጠረ እንደሆነ ጨምረው ያስረዳሉ። በኮሮና ቫይረስ ምክንያት ሰው በቤቱ እንዲቆይ በሚደረግበት ወቅት የቤት ውስጥ ጥቃቶች ሊጨምሩ እንደሚችሉ ታሳቢ ያደረገው የፌዴራል ጠቅላይ ፍርድ ቤት ፍርድ ቤቶች በበሽታ ምክንያት መደበኛ ስራቸውን ባቋረጡበት ወቅት ከሚያያቸው ጥቂት አስቸኳይ ጉዳዮች አንዱ አድርገው እንዲሰሩ መመሪያ አስተላልፏል። ወይዘሮ ሜሮንም መስሪያ ቤታቸውን ጨምሮ መንግስት ለጉዳዩ ትኩረት በመስጠት እየሰራ መሆኑን ይገልጻሉ። መንግስት አንዱ ትኩረት ከሰጣቸው ጉዳዮች መካከል ጾታዊ ጥቃት እንደመሆኑ ፍርድ ቤቶች በጣም ጉዳዮች ነበረ። መጀመሪያ ወረሽ በተክፍቴ ነበሩ በኋላ ላይ የጥቃቶች መበራከት ሲሰማ የቤት ውስጥ ጥቃትን የሚመለከቱ ፍርድ ቤቶች እንደሚያዩ ከአንድ ወር ተኩል ገደማ በፊት ይፋ ተደርጎ ፍርድ ቤቶች በዚህ ጉዳይ ክፍት ናቸው። ስለዚህ ፍርድ ቤቶች ክፍት ከሆኑ በዚህ ጉዳይ ጥቃት የሚፈጸሙባቸው ሴቶች፣ ህጻናት ግ አገልግሎት እንደሚያገኙ ብልጠነት ለዚህ ወደዛ ሄደው ወንጀል በተፈጸመበት ወረዳ ነው ፖሊስ ጣቢያ ሄደው አመልክተው ፍትህ ማግኘት እንደሚችሉ ሌላውም የማህበረሰቡ አካል የሴቶች ደህንነት የህጻናት ደህንነት መጠበቁን ማረጋገጥ አለባቸው። በሀገር ደረጃ ጥናት ተካሂዶ በሴቶችና በወንዶች ላይ የሚደርሱ ፆታዊ ጥቃቶች ቁጥር በውል ባይታወቅም፣ ወይዘሮ ሜሮን በተለያዩ መንገዶች ወደ ቢሯቸው ከሚመጡ የሴቶችና ህጻናት ጉዳዮች መሀል ዘጠና በመቶ በጥቃት ውስጥ የሚያልፉ መሆናቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። እናንብብ እናብብ የተሰኘ ሀገራዊ የንባብ ዘመቻ ከሰሞኑ ተጀምሯል። የዘመቻው አስተባባሪዎች ብሔራዊ ቤተ መጻሕፍትና ቤተ መዘክር ኤጀንሲና ዩናይትድ ስቴትስ ውስጥ መቀመጫውን ያደረገው ለዓመታት ታሪካዊ ርባና ያላቸውን መጻሕፍት ሲያሳትም የቆየው ፀሐይ አሳታሚ ድርጅት ነው። የድርጅቱ ባለቤትና ስራ አስኪያጅ ኤልያስ ወንድሙ የኮቪድ-19 ድባብ ያጠላበት የአሁኑ ወቅት ንባብን ለመሰሉ ራስን ማሳደጊያ ግብሮች እንዴት ሊውል እንደሚችል ቀድሞ በሚያስረዳበት ቆይታችን ይጀምራል። በአብዛኛው እንደዚህ አይነት ነገር በእኛ በግለሰብ ቤታችን ብቻ ሳይሆን በዓለም ላይ ሆነው አያውቅም። ስለዚህ ሁላችንም በየቤታችን ተገድበናል። በዚህ ሰዓት ላይ አንባዋለሁ ብለህ ያስቀመጥከውን መጽሐፍ የምታነሳበት ሰራዋለሁ ብለህ የምታስበውን ነገር የምትጀምርበት ጊዜ ስለሆነ፣ ለእኔ ለብዙ ሰዎች እንባብ ማምለጫ ቦታችን ሆኗል። ቤታችን ሆነን በመጽሐፍ ውስጥ ወደ አለፉ ታሪኮቻችን የምንሄድበት፣ በመጽሐፍ ውስጥ የሰዎች የቤት የፍቅር ህይወታቸውን ወይም ደግሞ የተለያየ በአለም ላይ የሄዱ የሚያደርጓቸውን ስራዎች የሆኑና ያልሆኑ በበናብ የተፈጠሩ አለሞችን የምንጎበኝበት ቦታ መግለጫ ቦታ ሆኗል። እና ንባብ በዚህ አጋጣሚ ነው ምናልባት ትልቅ ቦታ ያገኘበት ጊዜ የሚመስለኝ አሁን ነው። እንግዲህ ሰሞነኛውን እውነታ በመመልከት ይመስለኛል ሀገራዊ የንባብ ዘመቻ እያስተባበራችሁ እንደሆነ ሰምቻለሁ። ዘመቻውን ከነማን ጋር ነው የምትሰሩት? ግቡስ ምንድን ነው የሚለውን ንገረን ኤልያስ። ፕሮግራሙን የዚህ የንባብ እናንብብ እናንብብ የሚባል የንባብ ፕሮግራም ነው። ስናነብ ነው የምናውቀው፣ ስናውቅ ነው የምናድገው። ይህንን ብሔራዊ ግብር የጀመርነው ከኢትዮጵያ ብሔራዊ ቤተ መዛግብና ቤተ መጽሐፍት ኤጀንሲ በተለምዶ መዘክር ከሚባለው ሀገራዊ ተቋም ጋር ነው። ፀሐይ አሳታሚ ድርጅት ከዚህ ድርጅት ጋር ኢትዮጵያ ከተመለሰ ጊዜ ጀምሮ እስከ ዛሬ ድረስ እየሰራ ነው ያለው እንደዚህ ሀገራዊ ግባቶችን ለማሳካት በዳይሬክተሩ አቶ ይኩኖ አምላክ መዝገቡ በኩል ይህንን ነገር ነው እየሰራ ያለ ነው። ሌሎቹ ባልደረቦቻችን የቴሌቪዥን ጣቢያ ፕሮግራም ባለቤቶች እና ድርጅቶቹ ናቸው። የሬዲዮንም ይጨምራል። አሁን ወደዛም እየሄድን ነው። ምክንያቱም ቴሌቪዥን የሌለባቸው አካባቢዎችን ለመድረስ ደግሞ በሬዲዮ እየተነበቡ ስለ ንባብ አስፈላጊነት፣ ስለ ንባብ ጠቃሚነት ልጆች፣ ቤተሰቦች ለልጆቻቸውም እንዲያውቁ እነዚህ የምናውቃቸው ዛሬ ሀገር የሚመሩት ሰዎች ትላልቅ ዘፋኝና የቲያትር ወይም ደግሞ የንግድ ተቋም ባለቤቶችና ኃላፊዎች ሆነው የሚሰሩ ሰዎች ሁሉ አንድነት ሁሉም ያላቸው ተመሳሳይ ነገር ሁሉም አንብበዋል፣ ሁሉም ያነባሉ እና ዛሬ ትምህርት ቤት መሄድ እንኳን ባይችሉ በዚህ አጋጣሚ የማንበብን ጥቅም እንዲማሩና ነገና ከነገ ወዲያ የሀገራቸው መሪ የሀገራቸው ውስጥ ያሉ ንግድ ተቋሞችን አስተዳዳሪ፣ ባለቤት፣ ተጽዕኖ ፈጣሪ፣ ከያንያንም ሆነ የሌላ ሙያ ባለቤት እንዲሆኑ እንዲያነሳሳቸው ነው። እና ኮቪድ አልቆ ከዚህ ማዕት ውስጥ በምንወጣበት ጊዜ ተናናሽ ወንድምና እህቶቻችን፣ ልጆቻችን ተነቃቅተው የበለጠ ነገር ማድረግ የሚችሉበትን መንፈስ ይዘው እንዲወጡ ለማድረግ ነው። በዚህ ዘመቻ ውስጥ የተካተቱ ተግባራት ምንድን ናቸው? ዘመቻው ሰፋ ያለ ፕሮግራሞች አሉ። መጀመሪያ ስንጀምረው ኮቪድ ይመጣል ብለን አስበን አልነበረም። ሰባችን ዋናው ዶክተር አብይ ንግግር ባደረጉበት ጊዜ ኢትዮጵያ የአፍሪካ ፈርጥ ለራሷ ብቻ ሳይሆን ለአፍሪካ ፍርጥም እንድትሆን ትምህርትና በተለይ ንባብ ላይ ብዙ ምርታማ ታደርጋለች ብለው የተናገሩት ንግግር ነበረ። በዛ ላይ በመንተራስ ነበረ ይህንን ነገር አስበን የጀመርነው። ስለዚህ አሁን አጋጣሚ የሆነና ነገሮች ከአንድ ማዕት ከአንድ መከራ ወደ ሌሎች ስንቀባበል እዚህ ደረሰን። እና ኢትዮጵያ ውስጥ ያሰብነውን ነገር በትልቁ ለማድረግ ሳንችል እንደዚሁ የኢትዮጵያ ቤተ መዛክብት እና ቤተ መጽሐፍት ኤጀንሲ ያዘጋጃቸው የተለያዩ ፕሮግራሞች በየክፍል ሀገሩ የሚያደርጋቸው በየእስር ቤቱ የሚያደርጋቸውን ስንሳተፍ እንደ ግለሰብ ነው። የራሴ በመጣሁ ቁጥር ጎንደርም፣ ጎባም እንደዚህ የተለያዩ ቦታዎች ላይ የሄድን ያንን ፕሮግራም ስናደርግ ነው የቆየ ነው። እነሱ እንደውም ብዙ ቀጥለው ነበር። ችግሩ አሁን ምን ሆነ? ኮቪድ ሲመጣ ሁሉ ሁሉም ነገር ቆመ። ሰው ላይብረሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሆን እናንበብ የሚል ፕሮግራም ነው የጀመርነው። ስለዚህ ሰውንም ቤቱ እንዲቆይ እያበረታታል፣ ከእንደገና ደግሞ ቤቱ ውስጥ ቁጭ ሲል ደግሞ የታወቁ ጸሐፊዎች፣ የታወቁ ምሁራን፣ የታወቁ ተጽዕኖ ፈጣሪ የሆኑ የፖለቲካም ሆነ ስነ ጥበብና ስነ ኪን ግለሰቦች ስለ ንባብ አስፈላጊነት እየነገሩ እንግዲህ ሸክ እንዲያደርጓቸው ነው የተደረገው ማለት ነው። አድማጮች ከፀሐይ አሳታሚ ድርጅት ባለቤትና ሥራ ስራ አስኪያጅ ኤልያሱ ወንድሙ ጋር ያደረግነው ቆይታ አልተቋጭም። ቅዳሜ ምሽት በሚኖረው መሰናዷችን ቀሪ ሀሳቦች ይደመጣሉ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁም እናመሰግናለን። ኮቪድ-19 ተጽዕኖውን ካሳረፈባቸው ዘርፎች አንዱ ኢንቨስትመንት ነው። በኢትዮጵያም ባለፉት ዘጠኝ ወራት የውጭ ቀጥተኛ የኢንቨስትመንት ፍሰት ከባለፈው ዓመት ጋር በንጽጽር ሲቀመጥ በግማሽ ቢሊዮን ዶላር መቀነሱ ተነግረዋል። ኤደን ገረመው የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የሆኑት አቶ አበበ አበባ የሆን አነጋገራት ተከታዩን ዘገባ አሰናድታለች። የኢትዮጵያ የኢንቨስትመንት ዘርፍ ባለፉት 12 ዓመታት ውስጥ ከፍተኛ የሆነ እመርታ እያሳየ የነበረ ሲሆን አሁን ላይ ግን በአለም አቀፉ የኮቪድ-19 ወረርሽኝ ምክንያት ጫና ውስጥ ገብቷል። በተለይም ደግሞ የውጭ ቀጥተኛ ኢንቨስትመንት ላይ መቀነስ መስተዋሉን የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር አቶ አበበ አበባየው ያስረዳሉ። ኮቪድ-19 እንግዲህ በቅርቡ አንክታድ ያወጣው ሪፖርት እስከ አርባ በመቶ ድረስ የኢንቨስትመንት ፍሰት እንደሚቀንስ በአለም ላይ ያለውን ነው እንደሚቀንስ ያሳያል። በእኛም ሀገር ቢሆን ኮቪድ አስራ ዘጠኝን ተከትሎ እኛ ሀገር ሊመጡ የሚችሉ ቀጥተኛ የኢንቨስትመንት ፍሰቶች እንደሚቀንሱ ግልጽ ነው። አሁን የዘጠኝ ወር ሪፖርት አጠናቅረን ጨርሰናል። አንድ ነጥብ ዘጠኝ ቢሊየን ዶላር የሚደርስ የውጭ ቀጥተኛ ኢንቨስትመንት ፍሰት በዘጠኝ ወራት ውስጥ ማስመዝገብ ችለናል። ይህ ከአምናው ጋር ሲነጻጸር በማሽ ቢሊየን ዶላር ቅናሽ ያሳያል። አብዛኞች ይሄ ብቻ ሳይሆን የኢትዮጵያ ውስጥ ያሉት የውጭ ቀጥተኛ ኢንቨስተሮች እንደዚሁም የሀገር ውስጥ ባለሀብቶች ኢንቨስትመንቶቻቸው ላይ ከፍተኛ የሆነ አሉታዊ ተጽዕኖ እያሳደረ ነው። አንዳንዶቹ የገበያ ችግር አጋጥሟቸዋል። ለአብነት የሚጠቀሰው የአበባው ዘርፍ ክትስዳችን በቀን ከምናደርገው የሀያ ፐርሰንት ቅናሽ ነሰ ነበር ኤክስፖርት እያደረግን የነበረ ነው እና በሁለት ሳምንት ጊዜያት ውስጥ ወደ አስራ አንድ ሚሊዮን ዶላር የሚደርስ የውጭ ንግድ መጠን ቅናሽ አሳይቷል። በአበባ ነው እንግዲህ እንደምሳሌ ወስደው እና ወደ መቶ ሀምሳ ሺህ የስራ እድል የፈጠረ ኢንዱስትሪ እንደመሆኑ መጠን ይህ በሀገር ኢኮኖሚ ላይ ፈጥሮ ጫና ቀላል አለ። ምርቶቻቸውን ለሀገር ውስጥ ፍጆታ የሚያቀርቡ ባለሀብቶች ያን ያህል ጫና እንደሌለባቸው የጠቆሙት ኮሚሽነሩ በአንጻሩ ምርታቸውን ለውጭ ገበያ በሚያቀርቡ ድርጅቶች ላይ እየደረሰ ያለው ጫና ከፍተኛ መሆኑን በመጥቀስ ኮቪድ-19 በሀገሪቱ ምጣኔ ሀብት ላይ እያሳደረ ያለው ጫና ከጤናው ዘርፍ የገዘፈ መሆኑንም ያስረዳሉ። ሌላው የገዢ ወይም ደግሞ የገበያ ችግር ያጋጠመው መንግስት ከፍተኛ መዋለ ንዋይ አፍሶ የገነባቸው ኢንዱስትሪ ፓርኮች ውስጥ የገቡ ባለሀብቶች በአብዛኛው የጨርቃጨርቅና አልባሳት ምርት የሚያመርቱ የነበሩ ሲሆን ገዢዎቻቸው ከዚህ በፊት ሰጥተው የነበሩትን የግዢ ትዕዛዝ የመሰረዝ በዚህም የተነሳ ከፍተኛ የገበያ እጥረት ያጋጠማቸው ሁኔታ እያየን ነው። ተመሳሳይ የሆቴል ኢንዱስትሪው በጠቅላላ ሊባል በሚችል መልኩ እንዳለ ቱሪዝም ኢንዱስትሪው እንደ ኢንዱስትሪ በከፍተኛ ሁኔታ በአሉታዊ ሁኔታ የተቁበት ሁኔታ ነው ያለ። ኮቪድ አስራ ዘጠኝ በኢንቨስተሮች ላይ በኢንቨስትመንት ላይ በሰፊው ደግሞ በጠቅላላ በኢኮኖሚው ላይ ያለው ጫና ከጤናው ላይ ከሚያመጣው ጫና የገዘፈ እንጂ የሚያንስ አይደለም። ኮሚሽነር አበበ ባለሀብቶች እንዳይዳከሙና ኪሳራ ውስጥ እንዳይገቡ ለማበረታታትና ለማገዝ መንግስት ከባንኮች ጋር የብድርና የወለድ ቅነሳን ከማዘጋጀት ጀምሮ የተለያዩ ማበረታቻዎች ላይ እየሰራ መሆኑንም ነው የሚናገሩት። መንግስት በጣም በአለ አቅሙ ባለሀብቶች ከስራ ውጭ እንዳይሆኑ ለማድረግ በጣም የተለያዩ አይነት እርምጃዎች እየወሰደ ነው። እንደሚታወቀው አንደኛ በባንኮች የነበረ ካሽ እጥረት ስለነበረ በብሔራዊ ባንክ አማካኝነት በሁን ሁለት ጊዜ በሚደርስ ወረዲ ለባንኮቹ ተጨማሪ የገንዘብ አቅርቦት እንዲደርስ ተደርጓል። ከዛም ባለፈ ይህ የገንዘብ አቅርቦት ደግሞ የግልም ሆነ የመንግስት ባንኮች በማግኘታቸው የተነሳ ከዚህ በፊት ባለሀብቶች የነበረባቸውን ብድር እንደገና ሪስትራክቸር የማድረግ የክፍያ ጊዜውን የማራዘም አንዳንዶቹ በፋክት በአብዛኞቹ ሊባል በሚችል መልኩ ምጣኔውንም እየቀነሱ ነው። ይህ ለባለ ሀብቶቹ ትልቅ አስተዋጽኦ ይኖረዋል ማለት ነው። ኤክስፖርት ላይ የተሰማሩ አምራቾች ለአራት ወር የሚሆን የሰራተኞች ላይ ይከፍሉት የነበረውን የደሞዝ የገቢ ግብር ላይ መንግስት የተወው ስለሆነ ወይቨር የሰጠ ስለሆነ እሱም በተወሰነ ደረጃ ትልቅ አስተዋጽኦ ይኖረዋል ማለት ነው። ከዚህ በተጨማሪ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾችም በጊዜያዊነት ወቅቱ የሚፈቅድላቸውን ምርቶች እንዲያመርቱ እድሉ እየተመቻቸ መሆኑንም ነው የሚገልጹት። ከዚህ ባለፈ ያለነው ምንድን ነው በዚህ ገበያ ያጡ በተለይ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾች በተቻለ መጠን ምርታቸውን ቀይረው በተለይ ለዚህ ለበሽታውን ለመግታት የበሽታውን ስርጭት ለመቆጣጠር በሚያስችል ምርቶች ላይ እንዲያውሉ ትልቅ እገዛ በማድረግ ቁጥራቸው ትንሽ የማይባሉ ኩባንያዎች አሁን ወደዛ ምርት የማምረት ስራ ውስጥ እየገቡ ያሉ አሉ። ምናደርገው ለምንድን ነው ሐኪሞች እና ነርሶች የሚያደርጉት ልብሶች የሚሆን ሌሎች ከበሽታው ጋር የተገናኙ መቆጣጠሪያ ቁሳቁሶችን በማምረት ላይ ቢሰማሩ ቀጣይ የገበያ ምንጭ ሊሆን ይችላል በሚል እሱ ላይ ትልቅ ገዛ እያደረግን ያለንበት ሁኔታ ነው ያለው። በሌላ በኩል መንግሥት ኢንቨስትመንትን ባለበት ይዞ ለመቀጠልና ና ለማበረታታት አጋር ግብረሰናይ ድርጅቶች ጋር የእርዳታና የብድር ሁኔታዎችን ማመቻቸቱ ላይ እየሰራ መሆኑንም ኮሚሽነር አበበ ያስረዳሉ። ጠቃሚ ነው ብዬ የማስበው ከልማት አጋሮች ጋር እያደረግን ያለ ነው። ልማት አጋሮች መንግስት ከዚህ በፊት ከፍተኛ መዋለ ነዋይ በተለይ ያወጣባቸው እነዚህ ኢንዱስትሪ ፓርኮች ውስጥ ያሉ ባለ ሀብቶች የቀጠሯቸው ሰራተኞች በአንድ ቀን ስራ ውጭ ሆነው ከዚህ በፊት የነበረው ምርታማነት ሙሉ በሙሉ እንዲጠፋል ስለሚያደርግ በሚል አሁን ከጂአይዜድ ጋር የጀመርነው ፕሮጀክት ምንድን ነው የሚያሳየው አስራ አምስት ሺህ የሚሆኑ ሰራተኞች በኢንዱስትሪ ፓርኮች ውስጥ ምርት ማምረት ካቆሙ በቤታቸው የፊት ጭንብር በሰፉ ሊሸጡ የሚችሉበት የንደሞዝ ደግሞ ዝ ደግሞ ጃይዝ የሚያቀርብበትን ፕሮጀክት አቅርቧል። ሌሎች ተመሳሳይ እናግዛቸው ጥያቄዎች ከሌሎች የልማት አጋሮችን የመጡ ይችላል። ከነሱ ጋር አብረን እያየ ነው ነው። ስለዚህ በተለይ በማምረቻ ዘርፉ ላይ የተሰማሩ በወጪ ንግድ ላይ ከፍተኛ አስተዋጽኦ ያላቸው ኩባንያዎችን እና ብዙ ሰራተኞችን የቀጠሩ ሰራ የሚያግዝ የገንዘብ እርዳታ ድረስ የሚያስኬድ አንዳንዴ ደግሞ የብድር አቅርቦት ያለምንም ኮላተራል ሊሆን ይችላል ወይም በቀላል በጣም ዝቅተኛ በሆነ የኢንትረስትሬት ሊሆን ይችላል። ናው ነገር እነዚህ ሰራተኞች፣ ኩባንያዎች ምርታማና ተወዳዳሪ ሆነው ሊቀጥሉ የሚያስችሉበትን አግባብ ማየት የሚለው እና ይህም በተመለከተ ከጂአይዚ ከዲኤፍአይዲ የዩኬ የልማት ዲ ኮሚሽነር አበበ አበባየው ሲያጠቃልሉም አዲሱ የኢንቨስትመንት ደንብ የውጭ ባለ ሀብቶችን የሚያበረታታና በሕግ ከታገዱ የኢንቨስትመንት ዘርፎች ውጪ በሁሉም ላይ ተሳትፎን የሚፈቅድ መሆኑን ጠቅሰው የውጭ ባለሀብቶች በያሉበት ሆነው መዋለ ንዋያቸውን እንዲያፈሱና እንዲመዘገቡ የሚያግስ ስርዓት መዘርጋቱንም አስረድተዋል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። Let's የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላችሁ። የመሰናዶ አርታኢ ኤልያስ አስማረ፣ የመሰናደው አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ዝይም፣ ደግሞ በመስተንግደው አብረናችሁ አምሽተናል። የነገ ሰው ይበለን። እናመሰግናለን።

i don't know if you guys